አቶ ክቡር ገና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአዲስ አበባ ከተማ ከንቲባ እጩ ተወዳዳሪና የአፍሪካ ንግድ ምክር ቤት ፕሬዚደንት የአዲስ አበባ የመጀመሪያው ዋና ከንቲባ ከነበሩት ቢትወደድ ወልደ ጻዲቅ ጎሹ እንደ ኤሮፓ አቆጣጠር በ1910 አንስቶ አሁን በ2021 እስካሉት የመጀመሪያዋ ሴት ከንቲባ አዳነች አቤቤ ድረስ አዲስ አበባ 32 ኢትዮጵያውያን ከንቲባዎች ተሰይመውባታል። እርስዎ ሰላሳ ሶስተኛ የአዲስ አበባ ከንቲባ ለመሆን የሻቱት ለምንድን ነው? የአዲስ አበባ ሕዝብ እርስዎን በመንበረ ከንቲባ በማስቀመጡ ምን የሚያገኛቸው ትሩፋቶች ይኖራሉ? የራሱንና የከተማይቱን ሕይወት ከመለወጥ አኳያ እንዳስቀመጡት። የአዲስ አበባ ጭሆሜ ነው እየተወዳደሩ ያለሁት ለወረዳ አንድ ሀሁለት የሚባል ጨርቆስንና በከፊል ቦሌን እንደዚሁም ደግሞ ልደታን በከፊል የያዘ ወረዳ ነው። ከዛ ወረዳ ከተመረጥኩ ነው ወደ ምክር ቤት ከገባሁ በኋላ ፓርቲው አሸናፊ ከሆነ ነው እንግዲህ ወደ ከንቲባነት መተላለፍ የሚችለው። ለማንኛውም ዋናው አላማ ቅድም ለጠየቁኝ ጥያቄ ለመመለስ ዋናው ዓላማ አዲስ አበባ አሁን ያለችበት አጠቃላይ ሁኔታ ህዝብን ማዕከል ያደረገ ከተማ አይደለችም። በዚህም ባለመሆኑ ህዝብ ችግሩን ሊፈታ የሚችልበት ወይም ደግሞ ችግሩን ሊደርስለት የሚችልበት አካል በጣም በጣም በጉጉት የሚጠብቀው በመሆኑ ያንን ፍላጎት ለማሟላት ነው የገባሁት። የአዲስ አበባ ችግር ዘመናዊ ከተማ ያላት የሚኖራቸው ችግሮች አሉት። የቤት ችግር አንደኛው ነው። የትራንስፖርት ችግር እንደዚሁ፣ የኑሮ ውድነት የመሬት ይዞታን በሚመለከት ከዚህ በሌላ ደግሞ የአስተዳደር፣ የሙስና፣ የስራ እጦት እነዚህ እነዚህ በሙሉ መታየት ያለባቸው እና በአጭር ጊዜ ውስጥ መለወጥ ካልቻሉ የከተማዋ ችግር እየተባባሰ እንደሚሄድ፣ በሌላ በኩል ደግሞ ከተማዋ ራሷ የደህንነት ጥያቄም በህዝቡ ዘንድ አለ። ሁልቀን ህዝቡ ዛሬ ነገል ልስተናቀል ይችላለው ዛሬ ነገ የአዲስ አበባ የጣፈንታ ግልጽ ባልሆነበት ሁኔታ ላይ ገንዘቤንም ለማፍሰስ አልፈልግም ወይም ደግሞ አልሻም የሚል አለ። እነዚህ ሁሉ መለወጥ ያለባቸው በአጭር ጊዜ ውስጥ ደግሞ ደህና ምልክት ሊያሳይ የሚችሉ ስራዎችን መስራት እንዳለብን ነው የሚታየኝ። ምን አይነት አዲስ አበባ ነው ለሚለው ዛሬ የአዲስ አዲስ አበባን ሰዓት ምንም ትርጉም የሌላት ከተማ ሆኖ ነው ያየኋት። ወይ ህዝብን መሰረት ያደረገች አይደለችም፣ ወይ አካባቢን መሰረት ያደረገች አይደለችም። የምናየው ዛሬ አንድ ህንፃ እዚህ ይገነባል፣ ነገ ሌላ ህንፃ እዚያ ይገነባል። ከተማዋ ባለቤት ባለሀብቱ ሆኗል። ባለሀብቱ በሚፈልገው አቅጣጫ የዚችን ከተማ እጣ ፈንታ ይወስናል ማለት ነው። ያ ሊሆን አይችልም። አንድ ከተማ ከተማ ሊሆን የሚችለው ነዋሪዎቹ ቀን ተቀን ኑሯቸውን በቀላሉ ሊሰሩ ወይም ደግሞ ሊወጡት የሚችል አይነት ነገር መሆን መቻል አለበት። መስሪያ ቤታቸውና የመኖሪያ ቤታቸው አራባና ቆቦ እንዳይሆን መጣር መቻል አለብን። ከተማዋም ባለቤት እስከሆነ ድረስ ህዝቡ የችግሩ የመጀመሪያ ደራሽ መሆን መቻል አለበት። ከተማዋ በአንድ ላይ ህዝቧ በአንድ ላይ የሚነሳም በአንድ ላይ ለስራ የሚዘጋጅ በአንድ ላይ ለውጥ ለማምጣት በሌላ አነጋገር የጋራ ከተማ ማድረግ መሞከር ነው ያለብን ብዬ የምገምጠው። ፓርቲዬን በዚህ ሙሉ በሙሉ ተስማምቶ ነው ይህንን መቶ ሰላሳ ስምንት ግቦች ያስቀመጥ ነው እንዳነሱት ደጋግመው አዲስ አበባ ከተማዋንም ሆነ ህዝቧን ማዕከል ያደረገ አይደለም ብለዋል። ይህ ምን ማለት ነው? ጥያቄው ሁል ቀን ወይም ደግሞ የችግሩ መፍትሄ ነው ተብሎ የሚወጣው ከመዘጋጃ ቤቱ ወይም ደግሞ ከከተማ አስተዳደር ነው የሚወጣው እንጂ ከህዝብ ተነስቶ ህዝብ ተወያይቶበት፣ ህዝብ አቅጣጫ ሰጥቶ የሚሰራ ልማትም ሆነ አካሄድ የለም። ስለዚህ ይሄ መስተካከል አለበት የምለው ነው። ምክንያቱም አዲስ አበባን ስንመለከት፣ ለምሳሌ አንድ መሀል ከተማ ላይ እንደ ምሳሌ እንኳን ለመጥቀስ ትልቅ ፎቅ እየተሰራ ነው ያለው ኢትዮጵያ ንግድ ባንክ እንግዲህ ከአፍሪካ ትልቅ ከሚባሉ ሕንፃዎች ነው ተብሎ ይገመታል። ለአዲስ አበባ ነዋሪው ግን ምኑ ነው ያለ አዲስ አበባ ነዋሪው ያ ሕንፃ እዛ ጋ መሰራቱ የሚያመጣው ፋይዳ ምንድን ነው ነው ትልቅ ፎቅ ከመሆኑ በስተቀር እንደዚህ አይነት ተመሳሳይ ከህዝቡ ኑሮ ጋር ያልተያያዙ ብዙ ስራዎች እየተሰሩ ነው ያሉ። ለምሳሌ መስቀል አደባባይ ላይ እስከ ቅርብ ጊዜ ድረስ አሁንም ምን እንደሆነ ግልጽ ያልሆነ ትልቅ አደባባዩ ላይ አሁን በድንጋይ ተነጥፎ ይታያል። ጋራዥም አለው ይባላል። እንግዲህ በወሬ ደረጃ ነው የሚሰማው። አሁን እያለቀ ነው፣ አንዳንድ ለመታየትም በቅቷል። አሁንም ስንመለከት እሱ ከከተማው ነዋሪ ጋር በምን መልኩ ነው የሚያያዘው? የከተማ ነዋሪው እንዴት አድርገው ነው ሊጠቀምበት የሚችለው? አካባቢው ያንን ትልቅ ገንዘብ የወጣበትን ሊለውጥ የሚችል አካባቢ ነው ወይ? አመራረጡ ትክክል ነው ወይ? የሚለው ህዝብን ያሳተፈ ባለመሆኑ እነዚህ አሁን ለጠየኳቸው ጥያቄ መልስ ማግኘት አይቻልም። ስለዚህ ህዝብን ማም ያማከለ ማለት ከአስተዳደር ወደ ህዝብ በመጠየቅ እንደገና በመጠየቅ በመጠየቅ የሚገኘውን መልስ የሚገኘውን ሀሳብ የሚገኘውን አሰራር በመደገፍ ወደ ስራ መለወጥ የሚችል አስተዳደር ያስፈልጋል ለማለት ነው። ፓርቲዎ ካሸነፈና እርሶም የአዲስ አበባ ከንቲባ ለመሆን ከታደሉ አሁን ያሉትን ሕዝብንና ከተማይቱንም ማዕከል ያደረገ ስርዓት ለመዘርጋት በአሁን ያወጣችሁት በቶ አምሳ ሶስት ቁልፍ ግቦች ውስጥ ቀደም ያሉትን ሕዝብና ከተማይቱን ማዕከል ለማድረግ ሕዝብን አማክራችሁ ከሕዝብ ያሰባሰባችኋቸው አስተያየቶች ስብስብ ነው ፖሊሲያችሁን ለመቅረጽ የተነሳሳችሁ የተሰባሰባችሁበት ይሄንን ካሁኑ ከወዲሁ እየተለማመዳችሁ ነው? በዛ መልክ ነው ያሰባሰባችሁት፣ ወይስ ኢዜማ በህዝቡ ላይ ይሄ ላንተ ይሆናል ብሎ ያቀረባቸው ቁልፍ ግቦች ናቸው? አሁን ከጠየቁት ጥያቄ ጋር በመነሳት እነዚህ መቶ ሰላሳ ስምንቱ ከህዝቡ በተነሱ ህዝቡን ባሳተፈ መልኩ የቀረቡ አስተያየቶች ናቸው። ብዙ አስተያየቶች ነበር የቀረቡት። መቶ ለመውሰድ ነበር መጀመሪያ የታቀደው፣ ነገር ግን ከብዛታቸው የተነሳ ሌላ ዘዴ የተፈልገለት አንድ ቁጥሩ መቶ ሰላሳ ስምንት ላይ ደረሰ። መቶ ሰላሳ ስምንትም ላይ ያቆመው ያው መቶ ሰላሳ ስምንት እጩ ስላሉ ያንን እንደ ምልክት ልናደርገው እንችላለን በሚል ነው የተደረገው። ዋናው ግን በምን በአብዛኛው እዚህ ውስጥ የተዘረዘሩት ግቦች በአብዛኛው ማለት እንችላለን በውይይት መልክ የመጡ ናቸው። ከአንድ ሰው ከአንድ ግለሰብ ከአንድ ፓርቲ ብቻ ይወጡ አይደሉም። ሁሉም ሰው የሚፈልገውን ሊያገኝ ይችላል ግን ሊሰሩ ሊደረጉ እንደ ግብ ሊታዩ ይችላሉ። ከአምስት ዓመትም በኋላ ቢጠየቅ ዜማ መልስ ለመስጠት በሚያስችል መልኩ የተዘረዘሩ ግቦች ናቸው። ቅድም በእርግጥ ይህንን እንደ ማኒፌስቶ እንደ ቃል ኪዳን ማስቀመጥ ነው እንጂ ከዚህ በኋላ ደግሞ ሌላ የሚወጣ ጽሁፍ አለ። ያ ጽሁፍ ቅድም የጠየቁኝን ጥያቄ የአዲስ አበባ ባህሪ የአዲስ አበባ አጠቃላይ ሁኔታ ወይም መልክ ምን ይመስላል የሚለውን የጋራ ከተማ ለማድረግ ነው የሚለው በዝርዝር እንዴት ነው የጋራ ከተማ ለማድረግ የሚቻለው፣ በስንት ጊዜ ነው። ይህም ቅድ ወደ ስራ ላይ ለመዋል የምንፈልገው የሚለው የአምስት ዓመት ስራ እንዳልሆነ ይገባናል። ከዛ በላይ ጊዜ እንደሚፈጅ እናውቃለን። ነገር ግን የአዲስ አበባ ባለቤትነት ስንል ሙሉ በሙሉ ከአስተዳደሩ ጀምሮ ከቀበሌም ይሁን ከክፍለ ከተማም እስከ ዋናው ከተማ ድረስ ሕዝቡ በሚመርጣቸው መሪዎች እንዲተዳደር እና የከተማው አስተዳደር ደግሞ የቴክኒክ ድጋፍ ለመስጠት የገንዘብ ድጋፍ ለመስጠት በመተባበር የሚሰራ እቅድ ነው። ኢዜማ አዲስ አበባን ማሸነፍ ከቻለ ቅድሚያ ሊሰጣቸው የሚገቡ አንገብጋቢ ናቸው ለአዲስ አበባ ህዝብ ህይወት ለመቀየር ቅድሚያ መስጠት አለብን ብሎ ካላቸው በቀዳሚ አንገብጋቢ ነገሮች ምንድን ናቸው? ሁለተኛስ የመዋቅር ለውጥ ለማዘጋጀትስ ታስቡ፣ ምን አይነት መስተዳደር ወይም አስተዳደር መዋቅር ለውጥ ነው የአዲስ አበባን ከተማ ቅልጡፍ የሆነ አስተዳደራዊ ግልጋሎት ለህዝብ ለመስጠት እንዲችል ካሁኑ በተሻለ በዛ ዘርፍ ምንድን ነው አሰባችሁት ያላችሁት አንገብጋቢ የሚባሉ ዋነኛ ጉዳዮች ምንድን ናቸው? በእናንተ እይታ ወይም ከህዝብ ባገኛችሁት አስተያየት አንገብጋቢ የሚባሉት በተለይ የአገልግሎት መስጠት ላይ የሙስና የወገንተኝነት መስተካከል ያለባቸው አንደኛው ጉዳይ ነው። በሁለተኛ ደረጃ የኑሮ ውድነት በጣም አስጊ ከመሆኑም በላይ ብዙዎቹን ነዋሪ ያስጨነቀ በየጊዜው የዕለት ጉርሻቸውን አግኝተው ለማግኘት የሚያስችላቸው ሁኔታ እየከበደ መምጣቱ። ሶስተኛ ደረጃ ማስቀመጥ ስንፈልገው የትራንስፖርት በተለይ ከስራ ወደ መኖሪያ ከመኖሪያ ወደ ስራ የሚወስደው ጭንቅንቅና የትራንስፖርት አለ መስተካከል ሌላው ደግሞ ሊጨምርበት የምንፈልገው የመኖሪያ ቤቶች ችግር ነው። የቤት ኪራይ በየወቅቱ ይጨምራል። የመኖሪያ ቤት በስፋት አይሰራም። የሚሰራ ደግሞ ካለ ለከፍተኛ አቅም ላለው ነው የሚሰራው። የከተማው አስተዳደር አንድ ሰሞን ጀምሮት የነበረውን ለመለስተኛና ከዛም በታች ላሉ ነዋሪዎች የሚሰራ ቤቶችን በምዝገባ ብቻ ካልሆነ በስተቀር ወደ ስራ ለማዋል እንዳቃተ ሆኖ ያየ ነው ወይም እንዳልፈለገ ነው ያየ ነው። እነዚህ ዋና ዋናዎቹ ችግሮች ናቸው ብዬ ማስቀመጥ እፈልጋለሁ። ከዚህ ውጭ ኢዜማ እንዴት አድርጎ ነው አስተዳደሩን የሚያስተካክለው የሚባለው ብዙ የአስተዳደር ራሱ አስተዳደሩ ማስተካከል የሚገባው አሰራሮች አሉ። ለምሳሌ እና ለማስቀረት የሚቻሉበት አንደኛው ዘዴ በተቻለ መጠን ግልጽነት ም ሊሆን የሚችለው የዘመናዊ ቴክኖሎጂን በመጠቀም ግልጽ በሆነ መልክ አሰራር ሊሰሩ የሚችሉትን ስራዎች ለመስራት ቅልጥፍና በተሞላበት ምላሽ መስጠት። እነዚህም ደግሞ የሚያስፈልጉ አንደኛው ዋናው እና እስከዛሬ ድረስ ጎደለ የሚባለው ተጠያቂነት አለመኖሩ ነው። ተጠያቂነት እንዲኖር ነው ዋናው የሚፈለገው። ከህዝብም ወደ ላይ ለመውጣት የተፈለገው ህዝቡ የራሱን አስተዳደር ማስቀመጥ ብቻ ሳይሆን አስተዳዳሪዎቹን የመቆጣጠር እና አስተዳደሪዎቹ ስራቸውን በትክክል ካልሰሩ ሊወሰዱ የሚገባቸውን እርምጃ ለመውሰድ የሚያስችል ሁኔታ ለማስቀመጥ ነው የምንሰራው። ሌላው ከተማዋ በተቻለ መጠን የንግድ ህብረተሰቡንም ሆነ ሌሎችንም አካላት ለማሳተፍ የስራ እድልን በምን መልኩ መጨመር ማሳደግ ይቻላል የሚለው ትልቁ አንገብጋቢም ስራ ሆኖ ነው የሚታየው። ይህን ለመስራት የንግድ ህብረተሰቡ ጋር ሆኖ የተለያዩ ፕሮግራሞችን በመቅረጽ ፋብሪካ ሊስፋፋ በተለይ ደግሞ ጀማሪ ደግሞ ወጣቱ ጀማሪ ስራ ላይ ያለ በምን መልኩ ነው ጀማሪ ወይም ስታርታፕ የሚባለውን በምን መልኩ ነው መረዳት የሚቻለው የሚለውንም በማየትና ከዛ በደሞ ባሻገር አንድ ደረጃ ላይ ደርሰው ውጤት አሳይተው ነገር ግን ከፍ ያለ ደረጃ ለመድረስ ያቃታቸውንም በእንግሊዝኛ ስኬላፕ የሚባለውንም እሱንም በምን መልኩ ነው በገንዘብ በቴክኒክ እንዴት እንደምረዳ እነዚህን ድርጅቶች እየመረጥን ከፍተኛ ደረጃ ላይ እና ትልቅ ስራ ቀጣሪ ለማድረግ የሚችሉበትን ሁኔታ ለማመቻቸት ነው የምንጥረው። ከዛ ሌላ ትልቁ የአዲስ አበባ ችግር ብለን የምናስቀምጠው እና እሱ ደግሞ እንደ አጋጣሚ የስራ እድልን ለማስፋት የሚችለው የከተማዋን ውበት እና እንደዚሁም ደግሞ የከተማዋን አረንጓዴ የማድረግ ፕሮግራም ነው። የከተማዋን አረንጓዴ አሁን የተጀመረው ለምሳሌ የወንዝ ማጽዳት አለ። ሁሉንም የአዲስ አበባ ወንዝ ማጽዳት እንዳለብን ይገባናል። እሱም ራሱ ትልቅ የስራ እድል ፈጣሪ ነው። ትልቅ የነዋሪውን ኑሮ ሁኔታ የሚያሻሽልና የሚያስውብ ይሆናል ብለን ነው የምንጠብቀው። ስለዚህ እነዚህ እነዚህ ናቸው እንግዲህ ዋና ዋና ስራዎች ብዬ የሚገልጸው ብዙ ጊዜ የአዲስ አበባ ጥያቄ ወደዛ አካባቢ የሄደ ባይሆንም ብዙ ጊዜ ጥያቄው የአዲስ አበባ ባለቤትነት ሁኔታ ነው። አዲስ አበባ ባለቤትነት እንደሚታወቀው ትንሽ ግራ ያጋባ ሁኔታ አለ። በአንድ በኩል ሕዝቧ ነው ባለቤትነት ተጠያቂው፣ አዲስ አበባ አስተዳደር ተጠያቂው ለሕዝቧ ነው የሚል ሁኔታ አለ በህገ መንግስቱ። በሌላ በኩል ደግሞ ለጠቅላይ ሚኒስትሩ ነው የሚል አለ። ዞሮ ዞሮ እነዚህም ሁኔታዎች እንዳይጣረዙም ሆነ ደግሞም አብረውም ሊሄዱ የሚችሉበት ካለ አብረው ሊሄዱ የሚችሉበትን መፈለግ ያስፈልጋል። ዞሮ ዞሮ ግን አዲስ አበባ ራሷን በራሷ የምታስተዳድር ራሷን በራሷ የህግ አስፈጻሚውን የህግ አውጭውንና የህግ ተርጓሚውን በከተማዋ ልትመራ የምችልበትን የፖሊስ ኃይሎችን እንደዚሁ ከተማዋ ልትመራ የምችልበትን አሰራር ለማምጣት ይታገላለን። አቶ ክቡር ገና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የአዲስ አበባ ከተማ ከንቲባ እጩ ተወዳዳሪና የአፍሪካ ንግድ ምክር ቤት ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ።